በአፋር ክልል አፋምቦ ወረዳ ኦብኖ አካባቢ በቅርቡ በንጹሐን ዜጎች ላይ የደረሰውን ግድያ እናወግዛለን የሚሉ የክልሉ ነዋሪዎች ትናንትና ዛሬ የክልሉን ርዕሰ ከተማ ሰመራን ጨምሮ በብዙ ከተሞች ውስጥ ሰልፍ አካሂደዋል። መስፍን አራጌ ዝርዝሩን ይዟል። يا فرحت ايڏي ويان ايڏي ٿو يا ناديم ناديم سائي ترار رل يا ويه ناديم ሰልፈኞቹ ካለፈው አንድ አመት ወደ የታጠቁ ኃይሎች በንጹሐን ዜጎች ላይ የሚያደርሱት ጥቃት እየተባባሰ ቢመጣም መንግስት ተገቢውን ጥበቃ አላደረገልንም ሲሉ ይወቅሳሉ። በቅርቡም ኦብኖ አካባቢ ላይ የደረሰው አሳዛኝ ክስተት የዚሁ ውጤት እንደሆነ ይናገራሉ። የትይንተ ህዝቡ አስተባባሪ አቶ ሆሴን ኮሎይታ ዛሬ ሰላማዊ ሰልፍ እንድንወጣ ዋና ምክንያት የሆነን በተለይ ባለፉት አንድ አመታት ውስጥ ለውጡ ከመጣ በኋላ ስፔሻሊ በእኛ ክልል ላይ በኢሳ ማህበረሰብና በአፋር ህዝብ መሀል ላይ የሚፈጠሩ የተለያዩ ችግሮች ነበሩ። እነሱን አስመልክቶ ብዙ ጊዜ በተደጋጋሚ ለመንግስት መንግስትም ጥያቄ አቅርበናል። ሰላማዊ ሰልፎችም ወተናል። የክልሉ መንግስትም ያውቃል፣ የፌዴራል መንግስትም የሚያውቀው ጉዳይ ነው። ይሄ ጉዳይ ግን ተባብሶ ምንም መፍትሄ ሊያገኝ አልቻለም። አስራ አንድ ወራት በሙሉ ማለት ነው። ይባስ ብሎ ባለፈው ቅዳሜ ማታ ላይ ሰርገው በመግባት በተለያዩ ሽብሮችን በመፍጠር ህጻናት፣ ሴቶችና አዛውንቶች ላይ ለአስራ ስድስት ሰዎች ህይወት ህልፈት ምክንያት የሚሆን ጥቃት አድርሰውብናል ማለት ነው። ይህ ደግሞ የሆነው በተደራጁ ቡድኖች አማካኝነት ነው። በፌዴራሉ ሚኒስትር በኩል የተሰጠውን መግለጫ ቅሬታ አሳድሮብናል ብለዋል። ማህተ ይባላሉ እዚሁ ሰመራ አካባቢ ነዋሪ፣ ዛሬ ሰልፍ ላይ የተገኘው። ይሄ ጦርነት ከጀመረ አሁን አመት ሊሞላው ነው አሁን ነው የሚዲያ ሽፋን ያገኘው እንጂ እና አሁን አንድ አመት ሙሉ ዝም ተብለ ምንም መፍትሄ ሳይሰጠን ህጻናት እየተጨፈጨፉ ለማየት እንኳን በሚከብድ ሁኔታ ማለት ነገር ግን ከዛሬ ድረስ ዝም ተብሎ አሁን ገና ለገና የሶማሌ መንግስት ገባ መታወቂያ ያዝን ብለን እንደዛ ስላለም ብቻ ሀሰት ነው ብሎ ያንን ወረራ ለማስተባበል ከኛ ጉዳት የበለጠ ያንን ለማስተባበል ስማደቱ ፌዴራል መንግስት በጣም በሰምቶናል ነው። አሁን ለምሳሌ የጅቡቲ መንግስት ነው ሲባል፣ የጅቡቲ መንግስት ኢትዮጵያ ላይ ጦርነት እንደማያውጭ ይታወቃል። ነገር ግን ግለሰቦች፣ ቡድኖች አንድ ላይ በመሆን በመደራጀት በመደጋገፍ ይህንን ነገር እያደረጉ ይገኛሉ ማለት ነው። አብዶ አሊ ይባላል። ከሰመራ ባለፈው ኦብኖ በምትባል አካባቢ ላይ በአሸባሪዎች የተፈጸመ ጥቃት ነበረ። ህፃናትና ሴቶች፣ አዛውንቶች የሞቱበት ያንን ሂደት በጣም በሚገርም ሁኔታ የሀገር መከላከያ ሰራዊት ምንም አይነት ነገር እንዳልተፈጠረ በሚዲያ በመናገሩ ያንን ረን ነው የውጭ ሀገር ጣልቃ ገብነት እየታየ ነው። ስፔሻሊ ፌዴራል መንግስት የሚያውቀው ጉዳይ ስለሆነ አስቸኳይ የሆነ መፍትሄና እልባት እንዲሰጠን ነው በዚህ ጉዳይ ላይ የምፈልገው። ስፔሻሊ ሶስት ቀበሌዎች አሉ። በዚህ በሶስት ቀበሌዎች መሀል ላይ ማህበረሰብና የአፈር ማህበረሰብ የሚኖርበት በዛ ላይ ኢትዮጵያውያኖች በአጠቃላይ የአፈር ማህበረሰብ እንደፈለገ እንደልቡ መንቀሳቀስ አልቻለም። ስለዚህ መንገዱን ከጦርነት ቀጠና ውጭ አድርገው ሰላማዊ መንገድ እንዲሆንና ማህበረሰቡ የለተለያዩ ቡድኖች የሚፈጥሩት ችግር ስለሆነ ይህ መፍትሄ እንዲያገኝ ነው እኛ የምንፈልገው ማለት ነው። መዳረሻቸውን ወደ ሰመራ ስቴዲየም ያደረጉት ሰልፈኞች ለደማፋሳሽ ግጭቱ በር ከፋች የሆነው የአፋር ሶማሌ የወሰን ማካለል ስራ በአጭር ጊዜ እንዲጠናቀቅ፣ በአፋር አርብቶ አደር ላይ ከውስጥም ከውጭም በሚቃጡ የሽብር ተግባር ውስጥ የተሳተፉ አካላት ለሕግ እንዲቀርቡ፣ የአገር መከላከያ ያወጣው መግለጫ ይቅርታ እንዲጠይቅና ለክስተቱ በሚመጥን መልኩ እርምት እንዲያደርግ የሚያሳስቡ መልዕክቶች ተላልፈዋል። በስቴዲየሙ ላይ የተገኙት የክልሉ ሲቪል ሰርቪስ ምክትል ቢሮ ኃላፊ አቶ ረሺድ ሳሊህ ወጣቱ አንድነቱን ጠብቆ እንዲቆይ፣ የፌዴራሉ መንግስትም ግልጽ አቋም በመውሰድ የመፍትሄ አቅጣጫ እንዲያስቀምጥ ጠይቀዋል የኢትዮጵያ ህዝብ በአፋር ህዝብ ላይ እየደረሰ ያለውን በደል በመረዳት ከጎኑ እንዲቆምም ጥሪ አስተላልፈዋል በአባላ በራህ ኩነባ መጋሌ እና ሌሎች ከተሞች ተመሳሳይ መልእክት የተስተጋቡበት ትዕይንተ ህዝብ ተካሂዷል ይህ በእንዲህ እንዳለ የአፋር ህዝብ ፓርቲ በክልሉ ወቅታዊ ጉዳይ ለአሜሪካ ድምፅ አስተያየቱን ሰጥቷል ከፓርቲው ሊቀመንበር ዶክተር ኩንቴ ሙሳ ጋር የአፍታ ቆይታ ነበረኝ ይህ ሰላም እንዴት ይምጣ በቅድሚያ የክልሎቹ ወሰን የት ነው የሚለው ነው ትልቁ ጥያቄ መሬት ለሁለቱም ህዝብ የሞት እንዳይሽረት ጉዳይ ሁለተኛ ደግሞ ይሄ የመሬቱ ሁኔታ የአሁን ያሉበት ከተማ ሁኔታ የአፋር ህዝብ በሁለት አጣብቅኝ ውስጥ ነው ያለው። በቅድሚያ በዚህ የነበረበት የአዋሽ ወንዝ ዳርቻ በመንግስት ለልማት ተብሎ ለብዙ ትላልቅ እርሻዎች ተወስደ፣ አካባቢ ከዛ በኩል ደግሞ እየተገፋ ነው። አዋሽ አካባቢ ያለው አብዛኛውን ነዋሪ ብትጠይቀው የተወለደ ብለው ሰላም መጀመሪያ ከየት ይጀምር ቢባል መጀመሪያ የእውነቱን ይነጋገሩ። እነዚህ ሁለቱ ማህበረሰብ ማን ማንን ገፋ? የት ማን ነበረ? በህይወት ያሉ ሰዎች አሉ፣ የመንግስት መረጃዎች አሉ በሁለቱም በኩል። ስለዚህ በዛ በኩል ከተሄደና ይሄ የድንበሩ ሁኔታ ከተቋጨ እኔ በአፋርና በኢሳ መካከል እንዳው የማያልቅ የማይቆም ጦርነት ይኖራል ብያ አላውቅም። አካባቢው ከሀገር አልፎ ለአፍሪካ ቀንድ ሰላም ከሚጫወተው ቁልፍ ሚና አንጻር ተገቢው ትኩረት ሊያገኝ እንደሚገባም ያስገነዝባሉ። አሁን የሚያጋድላቸው የፖለቲካ አጀንዳ ነው። በሱማሌና በአፋር መካከል ደግሞ ሰላም ካልመጣ የኢትዮጵያ ሰላም የሚባል ነገር አይኖርም። ምክንያቱም አካባቢ ከሀገር አልፎ ድንበር ተሻጋሪ ህዝብ ነው። በሶማሌም አለ፣ በጅቡቲም አለ፣ በኤርትራ አለ፣ በኬንያ አለ። ስለዚህ የቀጠናውን ሰላም መረበሽ የሚችል ነው እና አንደኛው ችግር ብዙ ተዋናኞች ያሉበት ነገር ነው ይሄ። ተዋናኞቹ ብዙ ስለሆኑ እኛ የምንለው ጦርነት አያዋጣም። ህዝቡ ሳይሆን ሌላ የፖለቲካ አጀንዳ የሚያራምዱ አካላት ስላሉ ነው ብለን ነው የምንገምተው። የኢኮኖሚ ጥያቄዎችን መመለስና የህግ ተጠያቂነትን ማስፈን ሌላው ትኩረት የሚያሻው ተግባር እንደሆነ አስገንዝበዋል። ያ አካባቢ አብዛኛው በጣም ድሃ ህዝብ ስለሆነ መሰረተ ልማት ይስፋፋ። እነዚህ ሁለቱ ክልሎች እኮ ከተባበሩ ብዙ ነገር የአፍሪካን ቀንድን መቀየር የሚችሉ ናቸው። መሰረተ ልማት፣ የጋራ ፕሮጀክቶች እዛ አካባቢ ቢደረግ፣ ሁለተኛ ደግሞ እስከ አሁን ድረስ በሚደረጉ የሰብአዊ መብት ጥሰቶች ለዚህ ጉዳይ ተጠያቂ የሚሆን ሰው አለመገኘቱ ነው። ተጠያቂነት ይኖር። በተመሳሳይ ሁኔታ የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ዛሬ ያወጣውን ያቋም መግለጫ ለአሜሪካ ድምፅ ሬዲዮ በግልባጫ አስታውቋል። በዚህ አድባሪ የተጠነሰሰውን ታላቋን ሶማሊያ የመመስረት ህልም እውን ለማድረግ ተደጋጋሚ ጥቃት በአካባቢው ንጹሃን ላይ እየደረሰ ነው ያለው መግለጫው፣ ድርጊቱን አውግዞ መንግስት የአካባቢውን ጸጥታ የማረጋጋት ኃላፊነቱን እንዲወጣ ጠይቋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ